የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ጥቅምት 30 ቀን 2011 ዓ ም ፕሮግራማችን እንሆ ጀመራል። ሶስት ፕሬዝዳንቶች የኢትዮጵያው ጠቅላይ ሚኒስትር የኤርትራው ፕሬዝዳንትና የሶማሌ ፕሬዝዳንት ዛሬ የሶስትዮሽ ንግግር ባህር ላይ ያደርጋሉ በመጽሔቱም ደግሞ የዩናይትድ ስቴትስ አማካይ ምርጫ ዘገባ ይኖረናል ዛሬ አርብ ሁለተኛው አጋማሽ ላይ መደበኛው አፍሪካ ነክ በጋዜጦች ይቀርብና ሌሎች ወቅታዊ ቅንብሮችም ይከተላሉ። ሰላም ጤና ይስጥና አድማጮች እንደምናመሻችሁ። እኔ አዲሱ አበበና እኔም አሉላ ከበደ እስከ ምሽቱ አራት ሰዓት ስናስተናግዳችሁ እናመሻለን። ዛሬ ፕሮግራም የምትመራለን ብርሃን ኃይሉ ስትሆን የቴክኒክ መሐንዲሱ ቮይቴክ ዞርኛክ ነው። አሁን ዜና ይቀድማል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሶማሊያው ፕሬዝዳንት ሞሐመድ አብዱላሂ እንዲሁም ጠቅላይ ሚኒስትር አብይ አህመድ አመሻሹን ባህር ዳር ከተማ ገብተዋል። መሪዎቹ ባህር ዳር ከተማ ሲደርሱ የከተማዋ ነዋሪዎች ደማቅ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር አብይ አህመድ ራሳቸው መኪና እያሽከረከሩም የመሪዎቹን የባህር ዳርን ከተማ አዘዋውረው አስጎብኝተዋል። መሪዎቹ ዛሬ ማለዳ ላይ በጎንደር ከተማ ያደረጉት ጉብኝት ተጠናቆ ነው ባህር ዳር የገቡት። ጠዋት ጎንደር ከተማ በነበራቸው ቆይታ በጎንደር ዩኒቨርሲቲና በደንቢያ ወረዳ የመስኖ ልማት ፕሮጀክቶችን ጎብኝተዋል። ከሰዓት በኋላ የቡሬ የተቀናጀ የግብርና ኢንዱስትሪ ማቀነባበሪያ ፓርክም ጎብኝተዋል። በባህር ዳር ከተማ በሚኖራቸው ቆይታም ከኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ ጋር የሶስትዮሽ ውይይት ያደርጋሉ ተብለዋል። መሪዎቹ የሚያደርጉት ውይይት ለአፍሪካ ቀንድ ሰላም እና የምጣኔ ሀብት ትብብር የሚፈጥር ሲሆን በክልሉም የህዝብ ለህዝብ ትብብሩን ያጠናክራል ሲሉ አንድ የክልሉ ከፍተኛ የመንግስት ባለስልጣን ገልጠዋል። የሶማሊያ ዋና ከተማ ሞቃዲሾ በተሽከርካሪ ላይ የተጠመደ ሶስት ፈንጂዎች ጥቃቶችና የጥይት እሩምታ ተናውጣለች። በዛሬ ዕለት ከሶማሊያ ፖሊስ ኃይል የወንጀል ምርመራ ክፍል አቅራቢያ በሚገኘው የሰሐፊ ሆቴልና በአካባቢው በደቂቃዎች ልዩነት የፈነዱ ቦምቦች አራቱን አንጋቾች ጨምሮ 23 ሰዎች መገደላቸውን የአይንማኞችና ማኞችና የህክምና ባለሥልጣናት አመልክተዋል። ስለ ጥቃቱ ለአሜሪካ ድምፅ ማብራሪያ ያቀረቡ አንድ የአምቡላንስ አገልግሎት አቅራቢ መስሪያ ቤት ኃላፊ እንደገለጡት ቁጥራቸው አርባ አምስት የሚደርስ ቁስለኞችን ወደ ሆስፒታል አጓጉዘዋል። ጸሎት አይደለም የምፈልገው እንድታስቡልኝም አልሻም አሉ አንዲት የካሊፎርኒያ ውስጥ ከሚገኝ ቡና ቤት በአንድ አንጋች ልጃቸው የተገደለባቸው እናት ሱዛን ሽሚት ኦርፋኖስ። ልጃቸው ቴችላመስ ባለፈው አመት በላስ ቬጋስ በአንድ የሙዚቃ ፌስቲቫል ላይ አንድ ነፍሰ ገዳይ በተመሳሳይ ተኩስ ከፍቶ በርካታ ሰዎችን ከፈጀበት ጥቃት ተርፎላቸው ነበር። በያዝነው ሳምንት መጀመሪያ ታዲያ በካሊፎርኒያ ግዛቷ ሁለተኛዋ ትልቅ ከተማ ታውዘንድ ኦክስ ከተማ ጎራ ያለበት ቦርደር ላይን የተባለ ቡና ቤትና ምግብ ቤት እንደ እርሱ ከላስ ቬጋሱ ጥቃት የተረፉ ሌሎችን ጨምሮ አስራ ሁለት ሰዎች በተገደሉበት ድንገት ለህልፈት ተዳረገ። የትኛዋም እናት ልጇ በነፍሰ ገዳይ ጥይት ተመትቶ ከደጅ እንዳይቀር የዩናይት ስቴትሱ ምክር ቤት በጠመንጃ ባለቤትነት ላይ ገደብ የሚጥል የቁጥጥር ህግ ማጽደቅ አለበት፣ አሉ ሱሳን ኦርፋኖስ በምሬት ሲጠይቁ፣ በቡና ቤት ውስጥ ሲስተናገዱ የነበሩትን ንጹሐን ህይወት ከፈጀ በኋላ ሽጉጡን ወደ ራሱ ያዞረው የ28 ዓመቱ ኤያን ዴቪድ ሎንግ ለብቻው ያውጠነጠነው እና ለብቻውም የፈጸመው ጥቃት ነው ብለው የሚያምኑ መሆናቸውን የፌዴራሉ የወንጀል ቢሮ ምርመራ ኤፍቢአይ የሎስ አንጀለስ ቅርንጫፍ ጽህፈት ቤት ዲሬክተር ፖል ደልካርት አመልክተዋል። የዩናይት ስቴትስ ባህር ኃይል የቀድሞ ባልደረባ የነበረው ሎንግ የአእምሮ ጤናው በምን አይነት ሁኔታ ላይ እንደነበር መርማሪዎች በማጥናት ላይ መሆናቸውም ተመልክተዋል። ሰደድ እሳት ከባድ ውድመት በማድረስ ላይ የሚገኝባት ካሊፎርኒያ በሰሜናዊቱ የግዛቲቱ ክፍል የአስቸኳይ ጊዜ አውጃለች ሰደድ እሳቱ የፓራዳይዝን ከተማ ሙሉ በሙሉ አብድሟታል ለማለት ይቻላል ሲሉ አንድ የእሳት አደጋ ባለሥልጣን ተናግረዋል። ብዙ ሺህ ቤቶች መቃጠላቸውም ታውቋል። በእሳት አደጋው በርካታ ሰዎች መቁሰላቸውም ተዘግበዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፖለቲካና የርዕዮተ ዓለም ልዩነቶች ጽንፍ በያዙበትና ግጭቶች በበዙበትም ቢሆን ሁለቱ የዩናይትድ ስቴትስ ምክር ቤቶች እርስ በርሳቸውና ከፕሬዚዳንት ትራምፕ ጋር ተባብረው ሊሰሩ የሚችሉባቸው ጥቂት የፖሊሲ እቅዶች ግን አይጠፉም ሲሉ ተንታኞች ተናገሩ። የማክሰኞውን ምርጫ ተከትሎም በመንግስት አስተዳደር ውስጥ የተፈጠረው የኃይል ሚዛን ክፍፍል ሁለቱ ፓርቲዎች በምክር ቤቶቹ ተፈጻሚ ሊያደርጓቸው የሚችሏቸውን እቅዶች የፖለቲካ ተንታኞቹ አመላክተዋል። የተከፋፈለ የመንግስት አስተዳደር በዩናይት ስቴትስ ፖለቲካ እንግዳ አይደለም ሲሉ ያስረዱት ዋና መቀመጫውን በዋሽንግተን ዲሲ ያደረገውና ሁለቱንም ተቀናቃኝ ፓርቲዎች በኩል የሚያስተናግደው የፖሊሲ ማዕከል የፖለቲካ ተንታኙ ጃን ፎርንቲ ናቸው። አህዳዊ ይዘት የተላበሰ የመንግሥት አስተዳደር ከነበረን በላይ የኃይል ሚዛን ክፍፍሉ የጎላበት አስተዳደር ተመርተናል ብለዋል። ፕሬዚዳንት ትራምፕና የተቀናቃኛቸው ዲሞክራቲክ ፓርቲ አፈ ጉባኤ ናንሲ ፔሎሲ በየበኩላቸው በሰጡት አስተያየት ሁለቱ ፓርቲዎች በመተባበር መንፈስ ሊሰሩ የሚችሏቸውን ስራዎች ለማጤን ፍላጎት አለን ብለዋል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽንስ ከስራ መሰናበታቸውን ተከትሎ አዲሱን የህዝብ ተወካዮች ምክር ቤት ጠንከር ብለው ከሚቆጣጠሩት ዲሞክራቶች ጋር በሩሲያ ጣልቃ ገብነት ምርመራ ሊፈጠር የሚችልበት ሁኔታ ከወዲሁ እየተቀጣጠለ ነው። የቪኦኤው ማይክል ብራውን ያጠናቀረውን ዘገባ ቆንጅታ እየ ታቀርባለች። ሚሽጋንን ጨምሮ በተለያዩ የሀገሪቱ አካባቢዎች ለተቃውሞ የወጡ ሰዎች ዋይት ሀውስ የሩሲያን ጣልቃ ገብነት በተመለከተ ልዩ አቃቢ ህጉ ሮበርት ሙለር የያዙትን ምርመራ ከማደናቀፍ እንዲቆጠብ አስጠንቅቀዋል። ተቃውሞውን የቀሰቀሰው ከትናንት በስቲያ ረቡዕ ፕሬዚደንት ዶናልድ ትራምፕ ጠቅላይ አቃቢ ህጉን ጄፍ ሴሽንስን አባረው የእሳቸው ጽህፈት ቤት ሹም የነበሩትን ማት ዊተከርን በተጠባባቂነት መሾማቸው ነው። አዲሱ ተሿሚ ዊተከር ደግሞ ከአሁን ቀደም በግላቸው በሩሲያ ጣልቃ ገብነት ዙሪያ የሰጡት አስተያየት አለ። ይሁን እንጂ ዋሽንግተን ፖስት ጋዜጣ እንደዘገበው በዚያ ምክንያት ከምርመራው የበላይ ተቆጣጣሪነት ራሳቸውን ሊያገሉ ሀሳብ የላቸውም። የፕሬዝደንት ትራምፕ አማካሪዋ ኬሊያን ካንዌ በማት ዊትከር መሾም ምክንያት የሚለወጥ ነገር እንደማይኖር ፍንጭ ሰጥተዋል። ትናንት እራሳቸው ፕሬዝዳንቱ ብለውታል። ምርመራው ብዙ ሚሊዮን ዶላር ወጪ አድርገን ሲካሄድ አንድ አመት ተኩል ሆኖታል። ከሩሲያ ጋር የተደረገ መመሳጠር የለም። አሁን አሁን እናንተን ብትሆኑ ብዙዎቻችሁ ያንን ቃል እንደማትጠቀሙ አስተውያለሁ። ነገሩ ድምዳሜ ያገኛል ብዬ ተስፋ አደርጋለሁ። እኛም በመተባበር ሂደቱ እልባት እንዲያገኝ ለመርዳት የምንችለውን ሁሉ አድርገናል። አሁንም የሚቀየር ነገር የለም። ይሁን እንጂ አዲሱ ተሿሚ የፕሬዝደንት ትራምፕ የምርጫ ዘመቻ ከሩሲያ ጋር ተመሳጥሮ እንደሆነና ፕሬዝደንቱ የፍትህ ሂደቱን አደናቅፈው እንደሆን ለማወቅ የተያያዘውን ምርመራ እንደሚቃወሙ ግልጽ ያደረጉ ሰው ናቸው። በመሆኑም የእሳቸው አስተያየት በምርመራው በተገቢው መንገድ መከናወን ላይ እንቅፋት ይፈጥር እንደሆነ ለጊዜው ግልጽ አደለም። የትራምፕ አስተዳደር ዩናይት ስቴትስን ከሜክሲኮ ጋር በሚያዋስነው ድንበሩ አካባቢ አቋርጠው በህገወጥ መንገድ ወደ አገር ውስጥ የሚገቡ ሰዎችን የፖለቲካ ጥገኝነት የሚገድብ እርምጃ ለመውሰድ መቃረቡ ተገለጠ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። የተከበራቸው አድማጮቻችን በዜና የጀመረው ፕሮግራም በ19ና በ25 ሜትር አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በድጋሚ መልካም ምሽት እንመኛለን። አስተናጋጆች አሉላ ከበደና አዲሱ አበበ ነን። አሁን የዕለቱ አብይ ርዕስ ይቀርባል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኤርትራው ፕሬዚዳንት ኢሳያስ አፈወርቂና የሶማሊያው ፕሬዚዳንት ሞሐመድ አብዱላሂ በጎንደር ከተማ ያደረጉትን ጉብኝት አጠናቀው ዛሬ ማምሻው ላይ ባህር ዳር ከተማ ሲገቡ የከተማዋ ነዋሪዎች ደማቅ አቀባበል አድርገውላቸዋል። በባህር ዳርም ለአፍሪካ ቀንድ ሰላምና የምጣኔ ሀብት ትብብር የሚፈጥር በክልሉም የህዝብ ለህዝብ ትብብሩን የሚያጠናክር ውይይት ያደርጋሉ ተብሏል። አስቴር ምስጋናው ከስፍራው ተከታዩን ዘገባ አድርሳናለች። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ የሶማሊያው ፕሬዝዳንት መሀመድ አብዱላሂ ለመጀመሪያ ጊዜ የአማራ ክልል ጉብኝታቸውን ዛሬ ጀምረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የሀገሪቱ ከፍተኛ ባለስልጣናት እንዲሁም የጎንደር ከተማ ነዋሪዎች ጠዋት ደማቅ አቀባበል አድርገውላቸዋል። ሁለቱ እንግዳ መሪዎች በውሏቸውም በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት በጎንደር ዩኒቨርሲቲና በደንቢያ ወረዳ የመስኖ ልማት ፕሮጀክቶችን የጎበኙ ሲሆን ከሰዓት በኋላ ደግሞ ወደ ምዕራብ ጎጃም ዞን በማምራት የቡሬ ቀናጀ የግብርና ኢንዱስትሪ ማቀነባበሪያ ፓርክንም ጎብኝተዋል። አመሻሽ ላይ ደግሞ ባህር ዳር ከተማ ገብተዋል። የከተማው ነዋሪም በባህር ዳር ዓለም አቀፍ አውሮፕላን ማረፊያ ላይ በመገኘት ደማቅ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው መኪና እያሽከረከሩ እንግዳ መሪዎቹን የባህር ዳር ከተማን አስጎብኝተዋቸዋል። የሶስቱ ሀገራት መሪዎች በቀጣይ በአፍሪካ ቀንድ ሰላምና የኢኮኖሚ ትብብር ላይ ያተኮረ ውይይት ያደርጋሉ ተብሎ ይጠበቃል። በምክትል ርዕሰ መስተዳደር ማዕረግ የባህልና ቱሪዝም ቢሮ ኃላፊ የሆኑት አቶ ንጉሱ ጥላሁን የሶስቱ ሀገራት መሪዎች መገናኘት በክልሉ ላሉ ዜጎቻቸው የእርስ በርስ ግንኙነትን ያጠናክራል ነው ያሉት። እንግዲህ የአማራ ክልል በርካታ ብሔር ብሔረሰቦችና ህዝቦች የሚኖሩበት ክልል ነው። በተለይም ደግሞ ጎንደርና ባህር ዳርን ስንወስድ በርካታ ኤርትራውያን ግማሽ ቤተሰባቸው ኤርትራ፣ ግማሽ ቤተሰባቸው እዚህ በሁለቱ በተለይም በጎንደርና በባህር ዳር በስፋት ይገኛሉ። ስለዚህ የህዝብ ለህዝብ ግንኙነቱን በከፍተኛ ደረጃ ያጎለብተዋል። ክልላችን ለኢንቨስትመንት በጣም የተመቸው ሁኔታ አለው። በዚህ ሁኔታ ጉብኝቱ መካሄዱና ትስስሩ እንዲጠነክር ማድረጉ በሰላምም በልማትም በህዝቦች አንድነትና አብሮነትም ከፍተኛ ፋይዳ አለው ለአማራ ክልል። ምክንያቱም በተለይም ከኤርትራ ጋር በተያያዘ በሰሜን ምዕራብ ቀጠና እንደምንገኝ ይህንን አካባቢ ሰላም በማድረግ ትስስሩን በማጎልበት በኩል የዛሬው ጉብኝት ከፍተኛ አስተዋጽኦ አለው ብዬ አምናለሁ። አያይዘውም ለቀጠናው ሰላምም ከፍተኛ አስተዋጽኦ አለው ብለዋል። ይሄ ቀጠና ወደ መካከለኛው ምስራቅ የመሸጋገሪያ አካባቢ ነው። በቀጠናው ሰላም መስፈን አብሮነት መጎልበትና አንድነት መጠናከሩ ለምስራቅ አፍሪካም ለመካ መካከለኛው አፍሪካ ኢኮኖሚያዊ ትስስሩንም ለማጎልበት በጣም ከፍተኛ አስተዋጽኦ አለው። እነዚህ ሀገራት የቀይ ባህርንም የህንድ ውቅያኖስንም ተንተርሰው ያሉ ናቸው። ከሰላም ባሻገር ኢኮኖሚያዊ ትስስሩን በማጎልበት ኢትዮጵያ ምርቶቿን ወደ ሌላው ዓለም ለማድረስ የምትጠቀምባቸው ፋብሪካ ውጤቶችን ወደ ኢትዮጵያ ለማስገባት የምትጠቀምባቸው ወደቦች አሉ። ስለዚህ ኢትዮጵያ ያላትን የምትሰጥበት የጎደላትን የምታሟላበት መስመርና ቀጠና በመሆኑ የሰላምም ኢኮኖሚም ማህበራዊ ትስስሩን በማጎልበት እንደዚሁም የሶማሌም ይሁን የኤርትራ ህዝቦች ከኢትዮጵያ ህዝቦች ጋራ ጥብቅ ቁርኝት ያላቸው ናቸው። የታሪክ ትስስርም ያላቸው ናቸው። ዝምድናም ያላቸው ናቸው። ሶማሊያውያን ኢትዮጵያ ውስጥም ሶማሊያም ይኖራሉ። ኤርትራውያን ኢትዮጵያ ውስጥም ኤርትራም ይኖራሉ። ስለዚህ ትስስሩ የዝምድናም ነው፣ በደምና ባጥንትም የተገነባ ነው። ይሄ ትስስር የበለጠ መጎልበቱ ለሰላም ለልማትም ለማህበራዊ እድገትም ከፍተኛ አስተዋጽኦ አለው የሚል እምነት አለኝ። በአሁኑ ሰዓት ከተለያዩ የህብረተሰብ ክፍሎች ከተውጣጡ የከተማዋ ነዋሪዎች ጋር የእራት ግብዣ እያደረጉ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። አድማጮች፣ በዚሁ ርዕስ ላይ ነው የምንቆየው። እስክንድር ፍሬው ከአዲስ አበባ የክልሉን ቃል አቀባይ አቶ ንጉሱ ጥላሁንን በስልክ አነጋግሯል። በጣም አመሰግናለሁ ስለ ጊዜዎት አቶ ንጉሱ ጥላሁን። እንግዲህ ከዚህ ቀደም በአማራ ክልል ኮሚኒኬሽን ቢሮ ኃላፊነቶ ነበረ የምናነጋግረውት በአሁኑ በአዲሱ ኃላፊነቶ በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ እንኳን ደስ አለዎት በዚህ አዲስ ኃላፊነቶ። በቅድሚያ አቶ ንጉሱ በጣም አመሰግናለሁ። እንግዲህ የኤርትራው ፕሬዚዳንት ኢሳያስ አፈወርቂና የሶማሊያው ፕሬዚዳንት መሀመድ አብዱላሂ መሀመድ ወይም ፋርማጆ በአማራ ክልል ጉብኝት በማድረግ ላይ ይገኛሉ። ጉብኝቱ ትናንትናና ትናንትና ነው የተጀመረው። ዋና ዋናዎቹ መርሃ ግብሮች ምን እንደሆኑ ይገለጹልኝ። መጀመሪያ አቶ ንጉሱ ትናንትናና ዛሬ። ያ እስክንድር አንተ እንደገለጽቀው የኤርትራው ፕሬዚደንትና የሶማሌ ፕሬዚደንት ናቸው በጉብኝቱ የተሳተፉት። ከዛም ባሻገር የሶማሌ ብሔራዊ ክልላዊ መንግስትና የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ፕሬዚደንቶች መርሃ ግብሩ ላይ ታድመዋል አማራ ክልል ፕሬዚዳንት አቶ ገዱ እንዳርጋቸው ጋር በመሆን ማለት ነው ያው ክቡር አቶ ዶክተር አብይ አህመድ ክቡር አቶ ገዱ እንዳርጋቸው እንደዚሁም ክቡር አቶ ደመቀ መኮንን የፌደራል የምክትል ጠቅላይ ሚኒስትር ና ሌሎች ሚኒስትሮች እና ሀላፊዎች አሉ በዛሬው ዕለት ዋናው ፕሮግራም ዋና ዋና ፕሮግራሞች የነበሩት በጎንደርና አካባቢው ነው። በትናንትናው ዕለት ክቡር ጠቅላይ ሚኒስትሩ ከጎንደርና አካባቢው ነዋሪዎች ጋር ውይይት አድርገዋል፣ በአካባቢው እና ወቅታዊ ጉዳዮች ላይ። በዛሬ ዕለት የጎንደር ዩኒቨርሲቲን የሰራባ መስኖ ፕሮጀክት፣ እንደዚሁም የቡሬ በምዕራብ ጎጃም ዞን የሚገኘው የቡሬ አግሮ ፕሮሰሲንግ ኢንዱስትሪ ፓርክ እየተገነባ ነው ያለው እነዚህን ጎብኝተዋል። በዛሬው ዕለት አሁን ምሽት ፕሮግራም የነበረው በባህር ዳር የአቀባበል ዝግጅት ነበር። የራስ ግብዣ ምንድን ነበር? ሰምተናል። በተው ንጉሱ አሁን እያነጋገሩኝ ያሉትን የባህር ዳር ከተማ ነዋሪዎች አዘጋጁት ከተባለው የራስ ግብዣ መልስ ነው። ስለዛ የሚነግሩን ነገር አለ። በዛሬው ዕለት ቅድም እንደገለጽኩት በእንግዶቹ ወደ ባህር ዳር በመጡበት ሰዓት አቀባበል ነው የተደረገው። በአቀባበሉ የአማራ ብሔራዊ ክልላዊ መንግስት አመራሮች የሀገር ሽማግሌዎች፣ የሃይማኖት አባቶች እና ልዩ ልዩ የህብረተሰብ ክፍሎች እንደዚሁም የአማራ ፖሊስ ማርሽ ባንድ አቀበ ደማቅ አቀባበል ነው ያደረጉት። የባህር ዳር ነዋሪዎችም በአየር መንገዱ አቀባበል አድርገዋል። በደረሱበት ወቅት በሰልፍ ነው አቀባበል ያደረጉት። ከዛም ባሻገር በክቡር ጠቅላይ ሚኒስትሩ መሪነት የባህር ዳርን ዋና ዋና ጎዳናዎች ተዟዙረው አይተዋል፣ በመኪና ሆነው። ከዛም በመቀጠል የራት ፕሮግራም ነበረ። በዚህ ራት ፕሮግራም ላይ ከባህር ዳር የንግድ ማህበረሰብ አባላት የራት ግብዣ ተደርጓል። ልዩ ልዩ የባህር ዳር ነዋሪዎች ነበሩ በራት ግብዣው ላይ። ክቡር አቶ ገዱ አንዳርጋቸው፣ የክልሉ ርዕሰ መስተዳደር፣ የእንኳን ደህና መጣችሁ መልዕክት አስተላልፈዋል። በዚህም የኤርትራና የኢትዮጵያ ግንኙነት የኢትዮጵያና የሶማሌ ግንኙነት በአገሪቱ በመላ ሀገሪቱና እና በምስራቅ አፍሪካ ያለውን ኢኮኖሚያዊ ፖለቲካዊና የንግድ ግንኙነት የመሳሰሉት ግንኙነቶች የሕዝብ ለሕዝብ ግንኙነቶች ያለውን ፋይዳ አውስተዋል። በዚህም በተለይም ደግሞ የአማራ ክልል በሰሜንና ሰሜን ምዕራብ አቅጣጫ የሚገኝ በመሆኑ ከኤርትራ ጋርም ቀደም ባለው ጊዜ ለየት ያለ ግንኙነት ያላቸው ህዝቦች በመሆናቸው በተለይም ደግሞ እንደ ጎንደር እና ባህር ዳር ባሉ ከተሞች በርካታ ኤርትራውያን ግማሽ ቤተሰባቸው በእነ በአማራ ክልል ግማሽ ቤተሰባቸው ደግሞ በኤርትራ የሚገኝ መሆኑን አንስተው ይሄ ግንኙነትና ትስስር መፈጠሩ እናትና ልጅን፣ ቤተሰብን፣ አባትና ልጅን እንደዚሁ ያገናኘ መሆኑን እናም የኤርትራውን ፕሬዚደንት እና የሶማሌን ፕሬዚደንት የባህር ዳር እና የአማራ ክልል ህዝቦች ሲቀበሉ እንደ አንድ እንግዳ ሳይሆን እንደ አንድ ወንድም ወደ ቤቱ እንደመጣ እንደ አንድ ወንድም በማየት እንደሆነ መልዕክት ያስተላልፈዋል። ከዛም በመቀጠል የክልሉ አመራሮች በተገኙበት የባህር ዳር ነዋሪዎች በከንቲባቸው አማካኝነት ለክቡር ጠቅላይ ሚኒስትሩና ለሁለቱ ሀገር መሪዎች ለኤርትራ ፕሬዚደንትና ለሶማሌው ፕሬዚደንት የክልሉን ወግ ባህልና ልምድ ሊቀርሱ ሊገልጹ የሚችሉ አልባሳትና ልዩ ልዩ ስጦታዎችን አበርክተዋል። በነገራችን ላይ የቀዳማዊት እመቤትም እንደዚሁ በመድረኩ ላይ የነበሩ በፕሮግራሙ ላይ ነበሩ። በፕሮግራሙ ላይ ቅድም እንደገለጽኩት የሶማሌ ብሔራዊ ክልላዊ መንግስትና የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ፕሬዚዳንቶች እና የእነሱ የመሯቸው የልዑካን ቡድኖች በባህር ዳር ተገኝተው ፕሮግራሙ ደማቅ ፕሮግራም ነበረ። በዛሬው ዕለት የነገር ይቀጥላል ማለት ነው። አቶ ንጉሱ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር ዳርን የቱሪስት መስህብ የሆነችውን የባህር ዳርን ከተማ ለሁለቱ መሪዎች እንዳትጎበኙ ገልጸውልኛል። በጎንደርም የፋሲል ግንብን ጎብኝተዋል። ትክክል ነኝ? በጎንደር ልዩ ልዩ አካባቢዎችን ተዘዋዝረው ጎብኝተዋል። በተለይም ደግሞ የጎንደር ዩኒቨርሲቲ የዩኒቨርሲቲው አመራሮች ፕሬዝደንቱን ጨምሮ በዝርዝር ማብራሪያ ሰጥተውበት ጎብኝተዋል። ሌሎች አካባቢዎችን እንደዚሁ ተዘዋዝረው ጎብኝተው ነው ወደ መስኖ ፕሮጀክቱና ወደ ኢንዱስትሪ ፓርኩ የሄዱት በዛሬው ዕለት ማለት ነው። እንግዲህ የጉብኝቱን ፋይዳ በተመለከተ ከክልላችሁ ጉዳይ ልጀምር። አቶ ንጉሡ ምን ማለት ነው? ይህ ጉብኝት ለአማራ ክልል ቀደም ሲል ባህር ዳሯ ባልደረባዬ አስቴር ምስጋናው የገለጹት እንደተጠበቀ ሆኖ፣ እሱ ሰፋ አድርገው የገለጹት እንግዲህ በመጀመሪያ ደረጃ በነገው ዕለት በባህር ዳር ዩኒቨርሲቲ ተገንብቶ በክልሉ መንግስት ተጀምሮ የነበረ በባህር ዳር ዩኒቨርሲቲ የተገነባ አንድ ትልቅ ስፔሻላይዝድ ሪፈራል ሆስፒታል እና ቲችንግ ሆስፒታል ይመረቃል። ተማሪዎችም እንደዚሁ የሜዲካል ሳይንስ ተማሪዎች ይመረቃሉ። የህክምና ሳይንስ ተማሪዎች ይመረቃሉ። በዚህ ፕሮግራም ላይም ይገኛሉ እንግዶቹ። ከዛም ባሻገር የባህር ዳርን የተለያዩ የጉብኝት ቦታዎች ይጎበኛሉ። በዚህ ነው የሚጠናቀቀው። ጠቅለል ተደርጎ ሲወሰድ እንግዲህ በባህር ዳር የጎበኟቸው ታሪካዊ ቦታዎችንም የልማት አውታሮችንም መስኖም የኢንዱስትሪ ፓርኮችንም ነው የጎበኟቸው። ይሄ ጉብኝት በሁለቱም ሀገራት መሪዎች መጎብኘቱ ለአማራ ክልል ህዝብ ብቻ ሳይሆን ለኢትዮጵያም ታላቅ ትርጉም አለው። የሁለቱ ህዝቦች የሁለቱ ሀገራት ህዝቦች እና የኢትዮጵያውያን ግንኙነት መጎልበቱ መጠንከሩ ለበመጀመሪያ ደረጃ በምስራቅ አፍሪካ አካባቢ ሰላም በማንገስ የንግድ ትስስሩን በማጎልበት የህዝብ ለህዝብ ግንኙነቱን በማጠናከር ከፍተኛ ፋይዳ ይኖረዋል ብለን ነው የምናምነው። ከምንም በላይ ፈጠናውን ሰላም በማድረግ በምስራቅ አፍሪካ ብቻ ሳይሆን ወደ መካከለኛው ምስራቅ ሊሸጋገር የሚችል የንግድም ይሁን የሰላምም ትሩፋት ይኖረዋል። ምክንያቱም እነዚህ ሶስት ሀገራት የምንገኝበት ቦታ በጣም ስትራቴጂካዊ ቦታ ነው። ከዛም ባሻገር ደግሞ ህዝቦች ድንበር ሳይለያቸው ሶማሊያውያን በሶማሌም በኢትዮጵያም የሚኖሩበት ኤርትራውያንም እንደዚሁ በኢትዮጵያም በኤርትራም የሚኖሩበት አንዱ በአንድ በሌላው አካባቢ በአድ ሳይሆን ወልዶና ተዛምዶ የሚኖርበት በመሆኑ የህዝብ ለህዝብ ትስስሩን ለማጠናከር በጣም ጥሩ ምልክት ነው። ከዛም ባሻገር ደግሞ ቀጠናውን ሰላም በማድረግ ትርጉም ያለው እንቅስቃሴ ነው ብለን ነው የምንወስደው። ከዛም ባሻገር ሁለቱም አካባቢዎች የክልላችንም ይሁን የሀገራችን ምርቶች ወደ ውጭ የሚወጡባቸው ለሁለቱም ለሀገራችን ደግሞ አስፈላጊ የሆኑ የኢንዱስትሪ ውጤቶችም ከውጭ የሚገቡባቸው መስመሮች አሉባቸው። በመሆኑ በሁለቱም ወገኖች በኩል የኢኮኖሚ አውታር እና የኢኮኖሚ እንቅስቃሴ እንዲበረታ የሚያደርጉ እንዲጎለብት የሚያደርጉ እንቅስቃሴዎች የሚታዩባቸው በመሆኑ እነዚህ ይሄ ግንኙነት ልዩ ትርጉም ይሰጠዋል ብሎ መውሰድ ይቻላል። አቶ ንጉሱ፣ ይህ ጉብኝት ካካተታቸው መርሃ ግብሮች አንዱ እንግዲህ የባህር ዳሩ የሶስትዮሽ ውይይት ነው። ይህ ውይይት ቀደም ሲል በአስመራ የተካሄደው በሶስቱ መሪዎች መካከል ማለት ነው በጠቅላይ ሚኒስትር ዶክተር አብይ አህመድ በፕሬዚዳንት ሳያስ አፈወርቂና በፕሬዚዳንት መሀመድ አብዱላሂ መሀመድ መካከል የተካሄደ ውይይት ቀጣይ እንደሚሆን ነው የሚጠበቀው። እርስዎ የኢትዮጵያ ገዢ ፓርቲ ኢህአዴግ ምክር ቤትና የስራ አስፈጻሚ ኮሚቴ አባል ጭምር ነዎትና ስለ ቀጣዩ ትብብር ወይም ስለ ተቀየረው የአካባቢ ፖለቲካ ምን ይነግረናል? ይሄ እርግጥ ቀደም ሲል ነካክተውታል። አዎ እንግዲህ ምንድን ነው ይሄ ፖለቲካ ፖለቲካዊ ሁኔታውን ስናየው የቀጠናውን ፖለቲካ ከመራራቅ መቀራረብን ከመጠራጠር እና ከመፈራራት መተማመንን ለሂደቱም ደግሞ ይሄ ወደ ኢኮኖሚያዊ እና ማህበራዊ ትስስር የሚያጎለብት ሲደመር በምስራቅ አፍሪካ አካባቢ ያለን ሀገራት ተደምረን እና አንድ ሆነን ተቀራርበን እና ተባብረን ቀጠናውን ሰላማዊ በማድረግ ለህዝቦች ሰላማዊ እና የተረጋጋ ኑሮ ምቹ ሁኔታ የሚፈጥር ከዛም ባሻገር ደግሞ የኢኮኖሚ ትስስሩን የሚያጎለብት የመሰረተ ልማትና የማህበራዊ እንቅስቃሴን ሊያበረታ የሚችል መንፈስ ያለው ነው። ይሄ ቀደም ብሎ የተጀመረ ነው። በሂደቱ ደግሞ የሶስቱም ሀገራት ብቻ ሳይሆን የአካባቢውን ሀገራት ወደ አንድነት የሚጎትት ወደ ሰላም የሚስግ አንድነትን የሚያበረታ በእንደዚህ ሁኔታ የተጀመረው ወደ ሌሎቹም እየሰፋ ይህንን ቀጠና ሰላማዊ አድርጎ ለአካባቢው ሀገራትም የሚተርፍ የአንድነት መልእክት የያዘ ስለሆነ ልዩ ትርጉም የሚሰጠው ነው ብዬ ነው የማምንበት። የአማራ ክልል ከፍተኛ የልኡካን ቡድን ከዚህ ቀደም በአስመራ ጉብኝት አስመራ ጉብኝት ማድረጉ እና ፕሬዚዳንት ኢሳያስም ክልሉን እንዲጎበኙ ጥሪ ማቅረቡ ሲዘገብ ቆይቷል። አቶ ንጉሡ ይህ የአሁኑ የፕሬዚዳንት ኢሳያስ ጉብኝት ከዚህ ጥሪ ጋር ጭምር እየተያያዘ ነው? በእርግጥ እንደዚያ ነበር። ጥሪዎች ያው በሀገሪቱ ጠቅላይ ሚኒስትር በኩል እንደሚቀርቡ ይታወቃል። ነገር ግን ከዚህ ጋር ጭምር የተያዘ ነው ማለት ይቻላል። አዎ፣ ቀደም ባለው ጊዜ በኤርትራ ሲንቀሳቀሱ የነበሩ የታጠቁ ኃይሎችን ወደ ክልላችን በሰላማዊ ሁኔታ መጥተው እንዲንቀሳቀሱ ለማድረግ ይረዳ ዘንድ እኛም ወደዛ ቦታ ሄደን ነበረ። የአማራ ዲሞክራሲ ኃይሎች ንቅናቄ የሚል ስያሜ ይዞ ለአማራ ሕዝብ ጥቅም የሚታገል ድርጅት በኤርትራ ይንቀሳቀስ ነበር። ይሄ በሀገሪቱ የነፈሰውን የእርቀ ሰላምና የአንድነት መንፈስ እና ጥሪ ምክንያት አድርጎ ወደ ሀገር ውስጥ በሰላም ለመንቀሳቀስ በመፈለጉ የሁለቱም ሀገራት አንድነት እየጎለበተ በመምጣቱ ይሄ የሕዝብ ለሕዝብ ግንኙነቱ እንዲጠነክር እና ክቡር አቶ ኢሳይያስ አፈወርቂም ወደዚሁ መምጣት እንደሚፈልጉ በወቅቱ ውይይት አድርገንም ገልጸንም ነበር። ከዛ ባሻገር በርሶ የሚመራ የሎካም ቡድን ነበርላችን በርሶ የተመራ የክልላችን የሎካም ቡድን ነበር። ሄደው አዎ እኛ ሄደን ነበረ። እኛ በሄድንበት ጊዜ ግንኙነቱ መጠንከር እንዳለበት እና እነሱም ወደዚህ መምጣት ፍላጎት ያላቸው መሆኑን ገልጸውልን እኛም ይሄንን በተጠናከረ ሁኔታ እንደምንሄድበት ገልጸን በከፍተኛ ስምምነት ላይ ደርሰን ነበር የመጣ ነው። ከዛም በመቀ በመቀጠል የክልሉ የአማራ ክልል ምክር ቤት አንድ ልኡካን ቡድን በክብር አፈ ጉባኤ የተመራ ወደ አስመራ ሄዶ ይህንኑ የህዝብ ለህዝብ ግንኙነት በሚያጠናክርበት መልኩ ውይይት አድርጎ አቀባበልም ተደርጎለት እሱም እንደዚሁ የራሱን የህዝብ ለህዝብ ግንኙነት ለማጠናከር የሚረዳ ስራ ሰርቶ ነው የመጣው። ስለዚህ አሁን ይሄ እንግዲህ ሶስተኛው ነው የሚሆነው ማለት ነው። አሁን የኤርትራ የልኡካን ቡድን ወደዚህ መጥቷል። ቀጣይ ሌሎች ትስስሮችን እንደዚሁ ማጠናከር እንደሚገባን እኛም ፍላጎት አለን፣ እነሱ ፍላጎት አላቸው። ይሄ ደግሞ በኢትዮጵያ ጠቅላይ ሚኒስትር የክቡረ ዶክተር አብይ አህመድ መሪነትና አስተሳሳሪነት እየተከናወነ ያን ነው ያለው። ስለዚህ በሀገሪቱ ህግና የውጭ ጉዳይና ደህንነት ፖሊሲ በሚያዘው አግባብ ክልላችን ከአጎራባች ሀገራት ጋራ የክልላችን ህዝብ የህዝብ ለህዝብ ትስስሩ ማጠናከር ይፈልጋል። በኢኮኖሚ መተሳሰር ይፈልጋል። ይሄንን ህጉንና ደንቡን በተከተለ ሁኔታ ለመፈጸም ዝግጁንም አሁንም እየሆነ ያለው ይሄ ነው ማለት ነው። አቶ ንጉሱ ጥላሁን በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ የኤርትራውን ፕሬዚዳንት ኢሳያስ አፈወርቂ እና የሶማሊያውን መሀመድ አብዱላይ መሀመድን ወይም ፎርማጆን የአማራ ክልል ጉብኝት ምክንያት በማድረግ ስለሰጡኝ ቃለ ምልልስ በጣም አመሰግናለሁ። ስለ ጊዜ አመሰግናለሁ። እኔም እስክንድር ቻው። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ ከሁለተኛው አጋማሽ የመጀመሪያውን አፍሪካ በአሜሪካ ጋዜጦች አዳነች ልሳይ። አፍሪቃ በጋዜጦች የተሰኘ ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ኢንፎርሜሽንና የኮሚኒኬሽንስ ቴክኖሎጂ ገበያ የከባድ ደንብና የመንግሥት ቁጥጥር ተግዳሮት አለበት ተባለ። የማዕከላዊ አፍሪቃ ሪፑብሊክ ከባድ የምግብ እጥረት እንደ ገጠማት ታወቀ። በምስራቅ አፍሪቃ ግርዘት በሃያ ዓመታት ውስጥ ከሰባ ከመቶ ወደ ስምንት ከመቶ መቀነሱ ተዘገበ፣ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ማርኬት ዋች የተባለ ስለ ንግድና ፋይናንስ ዜናና ትንታኔ የሚያቀርብ ድረገጽ ኢትዮጵያ ውስጥ ስላለው ኢንፎርሜሽንና የኮሚኒኬሽን ቴክኖሎጂ ኢንዱስትሪ የወጣ ዘገባን አካቷል። ቴሌፎን፣ ኢንተርኔትና ብሮድባንድ እንዲሁም ደግፎ የያዛቸውን መሠረተ ልማት ያካትታል ይላል ዘገባው። የመንግሥት ይዞታ የሆነውን ኢትዮ ቴሌኮምን ስላካተቱ 28 ኩባንያዎች ይገልጻል። በአገሪቱ ያሉትን የኢንፎርሜሽንና የኮሚኒኬሽን ቴክኖሎጂ እድገትን በማራመድ ዋናውም ቦታ የሚይዘው መንግስት ነው። የአገሪቱ እድገትና ትራንስፎርሜሽን እቅድ እግብ ላይ ለማድረስ በኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ ላይ ትኩረት እየሰጠች መሆኗንም ዘገባው አክሏል። ከዓለም አቀፍ የኢንተርኔት አቃፊነት ብቃት መጨመር ከአገር ውስጥ የኢንተርኔት ማስተላለፊያ መስመር መሰረተ ልማት መሻሻል፣ እንዲሁም የሞባይሉ የብሮድባንድ አገልግሎት እያደገ መሄድ ጋር ተያይዞ የሀገሪቱ የብሮድባንድ ገበያ ያድጋል ተብሎ እንደሚገመት ማርኬት ዋች ድረገጽ ላይ የወጣው ዘገባ ጠቁሟል። ዘገባው አያይዞም ኢትዮጵያ ውስጥ የቴሌኮሚኒኬሽንስ አገልግሎት የሚያቀርበው የመንግስት ይዞታ የሆነው ኢትዮ ቴሌኮም ብቻ መሆኑን ይገልጻል። ለገበያ ውድድር ክፍት ከሆኑት የመሳለጫ እቃዎች የስልክ ጥሪና፣ የዴታ ማዕከሎች እንዲሁም የመልእክት ማስተላለፊያ አፕሊኬሽኖች እንደሚገኙባቸው ገልጿል። በአሁኑ ወቅት ኢትዮጵያ ውስጥ የሞባይል ስልክ ተጠቃሚዎች ብዛት 63 ከመቶ መድረሱን ዘገባው ጠቅሷል። በቴሌኮሚኒኬሽን መረቦች ጥብቅ ደንብና የመንግሥት ቁጥጥር ቢኖርም የቴሌኮሚኒኬሽን መሠረተ ልማቱም ደካማ ቢሆንም ሀገሪቱ ከአንድ መቶ ሚሊዮን በላይ የሚሆን ሕዝብ ያላትና አማካኝ ዕድሜው ከ18 ዓመት ያነሰ በመሆኑ ኢትዮጵያ ለኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ሰፊ ዕድል ታቀርባለች ይላል ዘገባው። የኢትዮጵያ መንግሥት ባለፈው ሰኔ ወር ቴሌኮምን ጨምሮ የተለያዩ ዘርፎችን ለአገር ውስጥና ለውጭ አገራት መዋለ ነዋይ ክፍት እንደሚያደርግ ካስታወቀበት ጊዜ አንስቶ ለአንድ የግል ኩባንያ የኢንተርኔት አገልግሎት የመክፈት ፈቃድ መስጠቱን ገልጿል። የዴይሊ ሜይል ጋዜጣ ድረ ገጽ ደግሞ በማዕከላዊ አፍሪቃ በአራት ዓመታት ውስጥ ባልታየ መልኩ ከባድ የምግብ እጥረት መከሰቱን ጠቁሟል። በማዕከላዊ አፍሪቃ በሚካሄደው ግጭት ምክንያት ከጠቅላላው ሕዝብ 42 ከመቶው አስቸኳይ የምግብ እርዳታ እንደሚያስፈልገው የተባበሩት መንግስታት ድርጅት መግለጹን አውስቷል። በግጭት በተናጠው የሀገሪቱ ክፍል ወደ ሁለት ሚሊዮን የሚጠጉ ሰዎች አስቸኳይ የምግብ ረድኤት እንደሚያስፈልጋቸው የተባበሩት መንግስታት ድርጅት የምግብ አገልግሎት ገልጿል። ባለፈው ሳምንት በታጣቂዎች መካከል በተካሄደው ውጊያ ከ10 ሺህ በላይ የሚሆኑ ሰዎች በአንድ ሆስፒታል ለመጠጋት መገደዳቸውን የዴይሊ ሜይል ጋዜጣ ድረገጽ ጠቅሷል። በግጭቱ ምክንያት በአገር ውስጥ ከተፈናቀሉት 620,000 ሰዎች መካከል ከእያንዳንዳቸው ዐሥር ሰዎች ስድስቱ ከቤተሰብ ጋር ተጠግተው እንደሚኖሩ ገልጿል። የጸጥታው ሁኔታ እየተባባሰ መሄድ በምግብ ዋስትና ላይ ጫና እንደሚያሳድር የዓለም የምግብ ፕሮግራም ማስገንዘቡን ዘገባው አውስቷል። የማዕከላዊ አፍሪካ ሪፐብሊክ አልማዝንና ዩራኒየምን በመሳሰሉ የተፈጥሮ ሀብቶች የታደለች ቢሆንም በዓለም ድሃ ከሚባሉት አገሮች መሃል ትፈረጃለች። ከአምስት ዓመታት በፊት የክርስትና እምነት ተከታዩ ፕሬዚደንት ፍራንሷ ቦዚዚ አብዛኛዎቹ ሙስሊሞች በሆኑት ሰሌካ አማጺያን ከሥልጣን ከተወገዱ ወዲህ ከተነሳው የእርስ በርስ ጦርነት ለማገገም አገሪቱ እየጣረች መሆኗን ድረገጹ ጠቁሟል። ከሀገሪቱ ሕዝብ የሰማንያ ከመተውን ቦታ የያዙት ክርስቲያኖች በበኩላቸው ሙስሊሞች አማጺያን እንደ መሣሪያ የተጠቀሙበትን መጥረቢያ መሠረት በማድረግ አንታይ ባላካ ወይም ጸረ መጥረቢያ በሚል ስያሜ ተደራጀው። ከዚያን ጊዜ አንስቶ በሚካሄደው ግጭት ምክንያት 4.5 ሚሊዮን ሕዝብ ባላት ሀገር በብዙ ሺ የሚቆጠሩ ሰዎች ሕይወታቸውን አጥተዋል። ከሀገሪቱ አንድ አራተኛ ሕዝብ ከመኖሪያው ለመፈናቀል ተገዷል። በማዕከላዊ አፍሪቃ ሪፑብሊክ የሀገሪቱን የተፈጥሮ ሀብት ለመቆጣጠር የሚጥሩ ቢያንስ 18 የታጠቁ ቡድኖች መኖራቸውን የደይሊ ሜይል ጋዜጣ ድረገጽ ዘግቧል። የኒውስ ዊክ መጽሔት በበኩሉ በምስራቅ አፍሪካ የሴቶች ግርዛት በ20 ዓመታት ውስጥ ከሰባ ከመቶ ወደ 8 ከመቶ መቀነሱን ዘግቧል። ካለፉት 30 ዓመታት ወዲህ ከ14 ዓመት ዕድሜ በታች የሆኑት ሴት ልጆች ላይ የሚፈጸመው ግርዛት በብዙ የአፍሪካ ክልሎች በጉልህ በሚታይ ደረጃ መቀነሱን ቢኤምጄ ግሎባል ሄልት የተባለው መጽሔት ላይ የወጣው ጽሑፍ መግለጹን ኒውስዊክ መጽሔት አውስቷል። አፍሪካ ውስጥ እንዲህ አይነት መልካም ዜና ቢሰማም የግርዛት መቀነስ ደረጃ ከሀገር ሀገር እንደሚለያይ የኒውስዊክ ዘገባ ሲያስረዳ ኢራቅና የመን ውስጥ አሁንም የተስፋፋ መሆኑን ገልጿል። በዓለም ደረጃ ከሁለት ሚሊዮን በላይ የሚሆኑ ሴቶች እንደተገረዙ፣ ከሞላ ጎደል 33 ሚሊዮን የሚሆኑ ሴት ልጆች እንደሚገረዙ የተባበሩት መንግስታት የሕፃናት መርጃ ድርጅት እንደሚገምት ጽሑፉ ጠቁሟል። ስለ ግርዘት ጥናት ያካሂዱት በብሪታንያ ኖርት አምብሪያ ዩኒቨርሲቲ የሚሰሩት እንግያንጋ ባኩን ካንዳላ በገለጹት መሰረት በ29 የአፍሪቃ ሀገሮች እንዲሁም በኢራቅና በየመን የተደረገው ጥናት በብዙ ሀገሮችና ክልሎች በተለይም በምስራቅ፣ በሰሜንና በምዕራብ አፍሪቃ ካለፉት ሶስት ዓመታት ወዲህ ከ14 ዓመት ዕድሜ በታች ባሉ ሴት ልጆች ላይ የሚደረገው ግርዘት እጅግ መቀነሱን ካንዳላ መግለጻቸውን የኒውስዊክ መጽሔት ጠቁሟል። በምስራቅ አፍሪካ ለምሳሌ ከ23 ዓመታት በፊት 71.4 ከመቶ የነበረው የግርዛት መጠን ከሁለት ዓመታት በፊት ወደ 8 ከመቶ ወርዷል። በሰሜን አፍሪካ ደግሞ ከ28 ዓመታት በፊት ከነበረው 58 ከመቶ ከሦስት ዓመታት በፊት ከ14 ከመቶ ከፍ ወዳለ አሃዝ ዝቅ ብሏል። በኢራቅና በየመን ግን ከ21 ዓመታት በፊት ከአንድ ከመቶ ከአምስት ዓመታት በፊት ደግሞ በ16 ከመቶ መጨመሩን ኒውስዊክ መጽሔት ላይ የወጣው ጽሑፍ አውስቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና አቆዩን። አድማጮች፣ ወደ ተከታዩ ዘገባ እናልፋለን። ጋምቤላ ውስጥ በአቦቦ ወረዳ ሙዓለ ንዋይ እያፈሰሱ ያሉ ባለ ሀብቶች ከባለሥልጣናቱ በደል ይደርስብናል ይላሉ። የሙስና አድራጎቶች ይፈጸማሉ ሲሉም አቤቱታ ያሰማሉ። የወረዳው አስተዳዳሪ ግን ክሱን አስተባብለዋል። የአካባቢውን ሁኔታ እየተከታተለው እየተከታተለ ያለው ሰሎሞን አባተ ተከታዩን አድርሶናል ቲም በጋምቤላ ክልል አቡቦ ወረዳ ውስጥ ከተሰማሩ ባለሀብቶች መካከል የተወሰኑት በክልሉ ባለሥልጣናት ወይ በደል እየደረሰባቸው መሆኑን አሊያም ለችግሮቻቸው መፍትሄ ጨርሶ እንደማይሰጣቸው እየተናገሩ አቤት እያሉ ነው። በአካባቢው ሰሊጥ፣ ሱፍ፣ ማሾ የሚባል የጥራጥሬ ዘርና ጥጥ በማልማት ተሰማርተው ለውጭ ገበያ ሁሉ ማቅረብ መጀመራቸውን እየገለጹ ያሉ አሉ። ላለፉት አራት ዓመታት በዚህ የኢንቨስትመንት ሥራ ላይ ከተሰማሩትና ዛሬ በደል እየደረሰብን ነው ከሚሉት መካከል አቶ ጉአይ ሲሳይና አቶ መንግስቱ በረሄ ይገኛሉ። እንዲሁም በአካባቢው በተለያዩ የኢንቨስትመንት ይዞታዎች ላይ ሥራ አስኪያጅ ሆነው የሚሰሩት አቶ ወልዱ መሰለም ስለ ሥራቸውና በአካባቢው ይፈጸማል ስለሚሉት በደል ለአሜሪካ ድምፅ ሐሳባቸውን አካፍለው ነበረ። እስቲ ከመጀመሪያው ነዋይ አፍሳሽና በአምስት መቶ ሄክታር መሬት ላይ ልማት እየሠራሁ ነው የሚሉት አቶ ጉአይ ሲሳይ ያላቸውን ብሶት እንመልከት። ከኢንቨስትመንቶቻቸው በአንዱ ጉዳይ ላይ በመሠረቱ ጋምቤላ በአጠቃላይ ማለት መልካም አስተዳደር የሚባል ጭራሽ የለም። ግን እሱ እየተቋቋም ነው፣ ዝም ብለን ችለ ነው ነበር። ዘንድሮ ግን በጣም በከፍተኛ ኪሳራ እና እንግልት፣ ድብደባ ነው ያደረሱብኝ ማለት ነው። ሁለት መቶ ስምሳ ሄክታሩ ያለ ከአሁን በፊት እየመነጠርኩ ማቃጥለው የነበረ ወደ አፈር ነው የሚቀየር ማለት ነው። መመንጠሩ አይቀርም የኢንቨስትመንት ቦታ ነው መመንጠሩ አይቀር ሳት ከሚበላው ወደ አመት ከሚቀየር ህብረተሰቡ የሚጠቀም ወረዳውም ክልሉም እንዲጠቀም ለራሴን ትንሽ ሰዎች እንድጠቀም ብዬ ጠይቂያቸው ማለት ነው። በማመልከቻ አድርጌ አፈር ከሚሆን ወደ ብር መቀየር አለበት ብዬ ስጠይቃቸው እሺ አሉኝ። ሰጡኝ። ደብዳቤ ጻፈልኝ የወረዳው ተፈጥሮ ቢሮ እዚያ። በኋላ ሱቅ አዳውጥቼ ወደ ስራ ገባሁ ማለት ነው። በትክክል ይንገሩኝ አቶ ጎአይ ምንድን ነው ምን እናድርገው ነው ያሉት ያንን ጫካ ነው ጫካውን ነው የመነጠራችሁት አዎ ለኢንቨስትመንት የተሰጠ ነው ሄክታር ውስጥ ማለት ነው በካርታ ውስጥ ያለ እየተቃጠለ አፈር ከሚሆን ወደ ግልጋሎት ቢውል ምን እናድርገው አሉ ሀሳቦ ምንድን ነው ወደ ክሰል ማክሰል ወደ ክሰል ማክሰለው እያሰልኩ ወደ አዲስ አበባ መጫን ጀምሬ ነበር ህጋዊ ደረሰ እየቆረጥኩ ወደ አዲስ አበባ እየጫንኩ ነበር ወደ ሀያ አምስት ሱ ኩንታን አካባቢ ከመረጥ አምስት ኩንታል አካባቢ ያው ጭኛ ያለው ደረሰ ህጋዊ ደረሰ እየቆረጥኩ ደብዳቤ የሚነሱ እየጻፉልን እስከ አዲስ አበባ እስከሚደርስ ለአምስት ቀን ስድስት ቀን ነው ደብዳቤ የሚጽፉት። ማንኛውም መንገድ ላይ ትብብር እንዲደረግለት እያሉ እየጨንኩ ነበር ማለት ነው። እዚያ በመሀል መጠው የክሰል ፍቃድ ሲሆና ይፈቀድ አቁማሉኝ፣ ሺ ብያ አቆምኩ። አቆምኩ በኋላ እነሱ ወደ መጫን ሄዱ ማለት ነው። እየረገጡ በገልባጭ ሰውሪስታር መኪና አለ እየጫኑ በቃ እንትኑ ሰብሉ እየረገጡ በቃ አስር ጊዜ መመላለስ መመላለስ። መጨረሻው ዞኑ ስንሄድ ደግሞ ዞኑ ምንም መልስ ሊሰጠኝ አልቻለም። ወደ ክልል መጣሁ። ክልል ለብዙ አመልክቻለሁ። ወደ ቋሚ ኮሚቴ ወደ ክልሉ ምክር ቤት ወደ ሰብአዊ መብት ኮሚሽን፣ ወደ ፖሊስ ኮሚሽን፣ ወደ ጸጥታ ቢሮ ብዙ ቢሮ አመልክቼ ጭራሽ ምላሽ አጣሁ። ሁለት ወር ሙሉ ማለት ነው። መጨረሻ ንግድ ፈቃድ መልስልን አሉ። ንግድ ፈቃድ እንዴት ልመልሰው ውሳኔ ሳይሰማ እንዴት አርጌ በናሰው እንጂ ለኔ በናሰው እንጂ ለኔ አይቻልም፣ አይመልስም ፍላቸው ፖሊስ መፈለግ ጀመሩ። ለኔ እየፈለጉኝ እያለሁ አጋጣሚ የስራ መኪና ነበር። መኪናው ያዙት፣ ይዘው ሄደ ማለት ነው። ወደ ወለ ፖሊስ ነው የያዘው የራሱ ሹፌር ቀጥሮ ወደ አባቦ ወረዳ ይዘው ሄደ ማለት ነው። ማን ፖሊስ? የክልሉ ፖሊስ ነው ወይስ የወረዳው? የወረዳው ከወረዳ መጥቶ ይዘው ሄደ ማለት ነው። ክልል ነው የነበርኩኝ አጋጣሚ እሺ ከወረዳ መጥቶ ወደ ወረዳ ወሰደ ማለት ነው። ፖሊሱ ጥር ነበር አርባ ክብር ዶክመንት አጠቃላይ፣ የኢንቨስትመንት ዶክመንት አጠቃላይ፣ እዚያ የነበረ ካርታው፣ የመሬት ውል ይዘው ሲሄዱ ወስደው ደግሞ በቃ ጎማ ፈጥተው ጎማ ለራሳቸው እየተገለሉበት ነው ያሉ ማለት ነው። አንደኛ ሲጀመር ማለት የፍርድ ቤት ትእዛዝ ሳይዙ እንዴት የሰው ማሳ፣ የሰው ንብረት እንደሚነሳ ሚያገራሽ ማለት ህግ የሚባል ምንም የሚያውቁት ነገር የላቸውም። ራሽ የምነግራቸውም አይሰሙም። መጨረሻው ከክልል ከመልካም አስተዳደር እግድ ወስጄ ነበር። እግዱ ዬ ሲሄድ ደግሞ ወረዳ አስተዳደር ምክትሉ ስሰጣት፣ ክልል ምን አገባው? ይህ እኮ የወረዳ መሬት ስለሆነ ወረዳ በራሱ ነው ውሳኔ የሚሰጥ እንጂ ክልል ምን አገባው አለች። ነው ያው እግዱ ዞሙ ዝም ብለው እየጫኑ ነው ያሉ። ወደ ዳኛ አልሄዳችሁም እንዴ? ሁከት ይወገድልኝ ብላችሁ አቤት አላላችሁም ለዳኛ ሂደን ነበር አጋጣሚ ያው እነሱም ብዙ ተቀባይነት አላገኘንም። ሂደን ነበር የመልካም አስተዳደር ግን ወስደናል፣ ፍርድ ቤትም አመልክተን ነበር። በማለት ቢሮ ምንም ሊፈልጉ ይከብሱታል። በስካላላቸውም አንድ ወር ሙሉ ነው የሚዘጉት። ምንም ጭራሽ የጋምቤላ ነገር ምንም በዚህ ለምትይዘው ነገር የለውም። የወረዳው አስተዳዳሪ ለአቶ ጉአይ አቤቱታ ምላሽ ሰጥተዋል። አቶ ጓይ ሲሳይ ችግራቸው ከሰል ምርት ብቻ ከከሰል ምርት ጋር የተያያዘ ብቻ ሳይሆን ሌሎችም በርከት ያሉ ከአስተዳደራዊ እንከኖች ጋር የተያያዙ በደሎች እንዳሉ አብራርተውልኛል። ወደፊት ዘርዘር አድርጌዣቸው መለሳለሁ። ሌላው ባለሀብት አቶ መንግስቱ በረህም ስምንት መቶ ሄክታር ለማልማት ፍቃድ አግኝተው አምስት መቶውን እያለሙ ናቸው በአካባቢው ቀድሞ የማይመረቱ ያሏቸውን የሰሊጥና የማሽላ ዘሮችን ለሙከራ ማምረትን ጨምሮ ለውጭ ገበያ ምርት እያቀረቡ መሆናቸውን ገልጸዋል። በአቅራቢያቸው ካለ የስደተኞች መጠለያ ሰፈር ይደርስብኛል የሚሉትን ጥፋት በተደጋጋሚ ለተለያዩ አካላት ቢያቀርቡም እስከ ፌዴራል ደረጃ ምላሽ ማግኘት እንዳልቻሉ ተናግረዋል። አቶ መንግስቱ ብርሃን በሌላ ዝግጅት ይዤ መለሳለሁኝ። አሁን ግን ወደ አካባቢው በ ኢንቨስትመንቶች ስራ አስኪያጅነት ተሰማርተው ወደሚገኙት ወደ አቶ ወልዱ መሰለ ልውሰዳችሁና የእርሳቸውን አቤቱታ ደግሞ እናዳምጥ። አሁን ያለ በአጠቃላይ የብዙዎቹን የኢንቨስተሮችን ትርታ ሲታይ ያው በቃ ጥሎ ለመውጣት ብቻ ነው። በቃ እስካሁን የከሰረውን ብቻ ስለማይመልስ ነው። አሁን ለምሳሌ ቅድም አቶ መንግስቱ ሲያወሩት የነበረ ማለት ነው አንድ ሺ አምስት መቶ ኤክስፖርት አድርጌ ያለው ምናምን ሲሉ የነበረ በብዛት በአንድ አመት ነው። እነሱ እንደዚህ የሚሉት እንጂ አራት አመት የተመረተውን ብዙ ኤክስፖርት አድርገዋል። በቆሎ እዚህም ተመርተዋል። አሁን ለምሳሌ አቶ መንግስቱ ሀያ አንድ ሚሊየን ከምናምን እንደ ወሰዱ አውቃለሁ ከልማት ባንክ እንኳን ከብራቸው ውጭ ማለት ነው። ስለዚህ ይህን ብር ገብቶ ሌላ የታረሰ ገብቶ አርባ አምሳ ሚሊየን የጠፋበት ነው የእርሻ ልማት። ያው ለምሳሌ እንግዲህ ብር ብቻ ገቢ ብቻ ነው የሚቀርበት የነበረ። አሁን ላይ ግን በስደተኞች ወይ በአስተዳደር ምክንያት ወይ በምንም ምክንያት ስትቸገር ጥለ ለመውጣት ራሱ ይከብዳል። ይሄን ስለሆነ እንጂ በመጀመሪያ አካባቢ ቢሆን ኑሮ ይሄን ነገር ያው ጥሎን ለመውጣት ራሱ ቀላል ነው ማለት ትችላለን። አሁን ስታየው ሀገሪቱን ጋምቤላ ስታየ አሁን ሰዓት ላይ በድሮ የነበረችውን ምንም በቆሎ ለምሳሌ አንድ ሺ ሁለት መቶ ሲሸጥ የነበረ አምስት መቶ አራት መቶ አምሳ ብር እየተሸጠ ነው። በቆሎ ለቁንጣል ማለት ነው። ረክሶ ማለት ነው። ጋምቤላዎች በቆሎ ነው የሚጠቀሙ እና አንድ ሺ ሁለት መቶ ሲሸጥ የነበረ ከአራት አመት በፊት ከአምስት አመት በፊት በአሁን ሰዓት ላይ አራት መቶ አምሳ የደረሰበትም አለ ከግማሽ ግማሽ ሲሶ ራሱ አይሞላም። ሰላሳ ፐርሰንት አይሞላም። ሰባ ፐርሰንቱ ቀንሷል። ሰራተኛ ራሱ ስራ ላይ ውሏል። ገቢ በየወረዳው አንድ ኢንቨስትመንት አንድ እርሻ ልማት ለምሳሌ መቶ ሺህ አምሳ ሺህ ነው በአመት የሚከፍለው። እርሻ በተጫነ ቁጥር ደግሞ ገቢ እያደረገ ነው የሚጭን። በዛ ልክ ደግሞ ሰራተኞች፣ የዛ ሀገር ተወላጆች ደግሞ ስራም የሚፈልግ ሰውም እየሰራ ነው። ያው ተሻሽሏል፣ እንደሌላ እየተሻሻለ ሂዷል። ግን ስታየው ችግሩ ከአስተዳደር ላይ ምንም አስተዳደር የለም። አስተዳደር ከሌለ ደግሞ ሁሉን የሚመለከተውን ቢሮ በሚመለከተው ካልሰራ ምንምም ትርጉምም የለውም። ፖሊስ እንደ ፖሊስ፣ ፍትህ እንደ ፍትህ፣ አስተዳደር እንደ አስተዳደር ካልሰራ በአንድ ብቻ አንዱን ስለወሰነ ነው አበቃ፣ በቃ ተብሎ የሚወሰን ከሆነ ብር እየከፈልክ እየከፈልክ የሚትሄድ ከሆነ ውሳኔ በብር ከሆነ ምንምም ለአንተም ራሱ ከፍለም አትዘልቀውም። አሁን በቃ ጭራሽ ጭራሽ ጭራሽ ብሶ ብሶ ሰው ቶሎ ለመውጣት ነው። ማንም ሰው ማነጋገር ትችላላችሁ። የወረዳው አስተዳዳሪ አቶ ኡክሪ ኡመድ እነዚህን የሚሰሙ ክሶች ያስተባብላሉ። ከኢንቨስተሮች ጋር አብረው እየሰሩና እገዛም እየሰጡ መሆናቸውን ነው የሚናገሩት። ከአቶ ጉአይ ሲሳይም ጋር ቢሆን ከከሰል ምርቱ በስተቀር በሌላ ኢንቨስትመንታቸውን በሚመለከት ችግር እንደሌለባቸው ተናግረዋል። ከባለሀብቶች ጋር መድረግ እየፈጠር ነው እየተወያየን ነው ያለ ጎይስ ሳይ ግን ከሌሎች ጋር ሌት የሚያደርገው ብቻ እሱን ያመረተው ምርት ለማጥፋት ሌላ ነገር ለማድረግ አስበን አይደለም ሌላ ጉዳይ ቢኖርም እሱም ዜጋ ነው ማንም የሚነካው ሰው አይኖረም እሱ ግን ምንድን ነው ከዛ ስራ ሲጀመር በአሁኑ ሰዓት ራሱ እኮ ያለማው የሚባለው አለ፣ ያለማው ቦታ የተወሰነ ቦታ አለ። ሁለት መቶ አርባ ሄክታር አልሚቻለ የከሰል ማክሰል ስራ እንዲቆም ስናደርገው፣ መደበኛ የማልማት ስራው እንዲቆም አላገድንም። ምክንያቱም ይሄ ብቻ የግወዝ የሆነ ተግባር ስለሆነ ብቻ ይሄ ብቻ ብታቆም ብታቆምና ወደ መደበኛ ስራን እንዲገባ ብለን አቅጣጫ ሰጠናል። ሌሎቹ ግን ከሰል ከሰል ስላላከሰሉ ከደም ውጤቶች ጋር የተቀመጠ አዋጅም ተከተለው ይሄዱ ስለነበሩ እነሱ ማንም የነካቸው ሰው አይኖርም። እስከ ዛሬም አልተነኩም። ለወደፊቱ የሚነኩበት አጋጣሚ አይኖርም። የጎል ሲሳይ እንኳን ብቻ ቀርተው ሌሎችም የሚሰራቸው ብዙ ስራዎች አሉ ከሱ የምንጠብቀው ነገር፣ ግን ያን ስራ ትቶ ወደ ሌላ አስራር የገባበት ሁነዛ ስለነበረ እሱም በዛ አግባብ መታየት ያለበት በህግ ነው። እኛ ሄድኛል። ከዚህ ጋር በተያያዘ ፊካዱ የሰጠው አካል እንዳለው እንዳያስቀመጠው ትክክል ነው። ፊካድ የሰጠው አካል ደግሞ አሳስተውም የሰጠውም ቢሆንም ግለሰቡ ከነበረበት ኃላፊነት እንድነሳ ወስነናል። አሁንም ተነስቷል በሚ- በሚናገኘው የፍርድ ሂደት ወይ የህግ ሂደትም ደግሞ እነሱ ለህግ እንደምናቀርበው ሁሉ አቅጣጫ አስቀምጠናል። ነገር ግን ከጉይ ስሳይ የምንጠበቀው ምንድን ነው? የወሰደው የከሰል ስካት የሚለው አሁን ድጋብ የጻፈው እርሻና ተፈጠረው ነው። ድጋብ የጻፈው አካል ከስልጣኑ እንድነሳ አድርገናል። ቤጂ ያለው ፍቃድ ይሄ ግወት መሆኑ ስለተረጋገጠ ቤጂ ያለው ፍቃድ ብቻ ተመላሽ አደርግልንና ወደ መደበኛ የልማት ስራ ገባ አደርግ ብለን አክታተል ሰጠናል። በዛ የተነሳ ፍቃድ ለመሞለት ፍቃደኛ እንዳለሆነ የክሰል የማክሰል ስራው ደግሞ እንደሚቀጠል ሁሉ የዛ ትግል ስለነበረ ቢሆንም ማንም መምታት ሌላ ነገር ማድረግ ስለማንችል ቤግ አግባብ ሚከራከር ብልን አክታሰ ይዘን የሄድንበት ነው የነበረው እና ሌላ ባለ ሀብት እንደዚህ ተስተካክሏል፣ እንደዚህ ተቸግረዋል የሚባለው ነገር ካለ ለማረጋገጥ እንዲያምችን ሌላ ቡድን ገለልተኛ የሆነ አካል ወደ አቡ ወደ አረብ ቢመጣና እዚህ በልማት ስራ ላይ የተሰማሩ ባለ ሀብቶች ቢጠየቁ ያለው ነገር ግልጽ በሆነ መንገድ ሁኔቱም ማስቀመጥ የሚችሉበት ሁኔታ ይፈጠራል። ሌላ ደግሞ እዚህ ጋር ያለው ባለሀብት ዶች ሲሳይ ከሌሎች ባለሀብት የተለያዩ ግል ችግሮች ቢኖርም የራሳቸው ችግር ቢፈጠርበት ሰዓት የድንበር የሌሎች ችግር ቢኖርም እኛ ሄደን የማስታረቅ ስራ ነው እንጂ የምንሰራ ይከላይ እንደዚህ ነው ይከላይ እንደዚህ ነው ብለን የተለያየ ውሳኔ የምንወሰንበት አጋጣሚ አይኖርም። ለግ የሚያከራከራቸው ነገር ካለ ግፊት ሆነ እንዲከራከሩ ይደረጋል እንጂ አስተዳደሩ ጣልቃ ገብቶ ይሄ ነገር እንደዚህ ይደረግ ብለ ሄደበት አንድም አጋጣሚ የለም። ፈቃድ የሰጠው አካል ግን ከኛ በፍፁም አሁን እሱ የሚለው ፈቃድ የተሰጠውን ቀርብ ጊዜ ስራ ላይ የወጡ አመራሮች ይህን ነገር እንደዚህ አድርጓል የሚለው ነገር ወደ ይርሻው ዘው ብሎ ገብቶ ሳይሆን መኪናው ተገልብጦ ነው ጠጠቅ ያለ መኪናው በከሰል ከሶስት መቶ ኩንታል በላይ ጭነው መኪና ሲወድቅ ነው። ይሄ ነገር ያየ ነው ስራው ሲጀመር በድብቅ ነው። ከማን ጋር ነው የሚመሳጠሩ? ፍቃድ የሰጠው አካልና ሌላው ድጋፍ የጻፈ አካል ብቻ ነበር ይሄ ነገር የሚተዋወቁ። እንደውም ከሚገርም ክሰሉ በሚማታበት ሰዓት ሌሊት ነው የሚሄደው። አጋጣሚ ኃይለኛ ዝናብ ጥሎ ስለነበረ ተንሸራትቶ መኪና ስለወደቀ በጠዋቱ መኪና ከሰል ጭኖ መሄዱም አረጋግጠናል። ከሰል ማን ነው የሰጠው የሚለው ነገር ስናጣራ ፍቀዱ የሰጠው አካል አይተናል። እሱንም ጠርተናል። ይሄ ነገር ግወት ነው እና ከዚህ በኋላ ማቆም አለብ ብለን ጉዳዩ የሚመለከታች አካላት ወስንን ነው እንትን ያደረግነው እንጂ ሌላ ነገር ጉይ የሆነ ልዩ የሆነ አመለካከት ኖረን አይደለም። አብዛኛው እዚህ ያለው በባላ ደረጃ እዚህ የተሰማራ ሁሉ ከተለያዩ አገሪቱ ክፍሎች ነው የመጡ። ከሰሜን ከምስራቅ የተለያዩ ኢትዮጵያ ክፍሎች ነው የመጡ። ጎይ ብቻ ለይተን የምንጠላበት ምንም አጋጣሚ አይኖርም። ለወደፊትም እሱን አንጠላውም። የሄደበትን አግባብ ብቻ ስህተት ስለነበረ ስህተቱ ስህተቱ እንድታረምና ያለው ነገር ወደ መንግስት ተመላሽ የሚያደርግና ፍቀሩ ወደ መደበኛ የልማቱ ስራ እንዲገባ ነው። እኛ አሁንም ነገ ቢመጣ ወደ ልማቱ ስራ እገባለሁ ቢል ማንም የምነካው ግለሰብ አይኖርም። ምክንያቱም የምንፈልገው ልማት ነው። ለምን በፍርድ ቤት አልሄዳችሁም? ለምን በዳኛ አሳዘዛችሁ የእግድ ወረቀት አላወጣችሁም? ለምንድን ነው አስተዳደራዊ እርምጃ ወደ መውሰድ የሄዳችሁት? አስተዳደራዊ እርምጃ የወሰድ ነው ጉ ሳይል አይሳይሆን እኛ የሾምናቸው አመራሮች ናቸው። በፖለቲካ የተሾሙ አመራሮች፣ የእኛ የፖለቲካ እርምጃ ነው የወሰድንባቸው ከስልጣናቸው እንዲነሱ እንጂ የጉይ ሲሳይ በፍርድ ቤት ደረጃ ነው እያየን ያለነው። ቤቱ ፍርድ ቤቱ የሚወሰነው ነገር አካሄድ ትክክል ነው ብሎ ከወሰነ ከዛ በላይ የምንከራከርበት እውነታ አይኖርም። አግባብ በሆነ መልኩ ስለተወሰነ ምንም ከዛ በላይ የምንሆንበት እውነታ አይኖርም። ነገር ግን እንደ ተቋም እንደ ዜጋ ግለሰቡ መበደል የለበትም። እኛ ደግሞ እንደ ተቋም መበደል የለብንም። እኛ ሕግ በሆነ መልኩ ለሚመለከተው ክፍል ያቀርበናል። አሁንም ጉዳዩ ፍርድ ቤት ላይ ነው ያለው። ይሄ ዘገባ አልተጠናቀቀም። የአቶ ጉዋይና የአቶ መንግስቱ የሁለቱ ነዋይ አፍሳሾች ብቻ አጠቃላይ ማዋዕለ ነዋይ እስካሁን በብድርም በራሳቸውም በካፒታል ኢንቨስትመንት እድገትም የደረሱበት ወደ አርባ ሚሊዮን ብር እንደሚሆን ገልጸውልኛል። ለመሆኑ የኢንቨስትመንት ሐሳቦች ሲቀርቡ የአካባቢው ሰው ይማከራል? የተፈጥሮ አካባቢ ጥበቃና ሌሎችም ጥናቶች ይካሄዳሉ? የሕግ የበላይነትስ ምን ያህል ይጠበቃል? የወረዳውን አስተዳዳሪ አቶ ኡክሪ ኡመድን የክልሉንም ከፍተኛ ባለሥልጣናት ምላሾች ይዤ መለሳለሁ። በሌላ ዝግጅት የጋምቤላ ገዢ ፓርቲና ምክር ቤቱም ሰሞኑን በሚያደርጓቸው ስብሰባዎች በቅርቡ ሥልጣን የለቀቁትን ርዕሰ መስተዳድርና ተጠባባቂ ሆነው የቆዩትን ምክትላቸውን ይተካል። የጋምቤላ ምሁራንንም እያነጋገርኩ ነው። የአካባቢውንም ሰው አካትቼ በሌላ ዝግጅት እመለሳለሁ። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ቀጥሎ የባህል መድረክ፣ ባህልና ማህበረሰብ። የፊዚክሱን ሊቅ አልበርት አንስታይንን የሥነ ልቦና ጠቢቡን ሲግመን ፍሮይድን፣ እውቁ ደራሲ ፎይዶር ዶስቶቨስኪን እና ሌላውን ስመጥር ብዕረኛ የሀገሩን ልጅ ሊዮ ቶልስቶይን የህይወት ፍልስፍናና እምነት የሚመረምር መጽሐፍ ነው። በመጽሐፉ ጭብጦችና የህይወትን ትርጓሜ በሚፈትሹ ጥያቄዎች ዙሪያ ከደራሲው ከዶክተር ዋልተ ንጉሥ ዳርጌ ጋር የተጀመረ ወግ የመጨረሻ ክፍል ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ፣ በቀደመው ክፍል ውይይታቸው እልባት ያደረገበትን መለስ ብሎ በማስታወስ ይንደረደራል። ዶክተር ዋልተ ንጉሥ፣ ይሄ የሰው ልጅ የመኖር ዓላማ ወይም የህይወት ትርጉም ቀደም ብለን እንዳነሳ ነው በዘመናት ውስጥ በተለያዩ ጊዜያት በተለያዩ ሰዎች በተራውም በተጠበበውም ይነሳሉ። በኪነ ጥበብ ስራዎች እንመለከተዋለን። ያለቀ መልስ የሚገኝለትም አይመስለኝም። ጥያቄውም ይቀጥላል፣ መልስ ፍለጋውም እንዲሁም። ነገር ግን አንዳንድ ጊዜ ከሌላ ጊዜ በበለጠ ጥበቃ አድርገን እንድንመለከት እንድንጠይቅ ያደርጋሉ። ይልቁንም የበረታ የኑሮ ጫና፣ የበረታ የተሳከረ ሁኔታ ውስጥ መግባት እነኝን ጥያቄዎች በቅጡ እንድንመረምር ስለ ራሳችን የበለጠ እንድንረዳ እንድናውቅ ይጋብዛሉና እስኪ ከእነኚህ ታላላቅ የጥበብ ሰዎች ምሁራን እንንጠቅና የራሳችንን እናድርገው በተራው ሰው አይን እነኝን ጥያቄዎች እናንሳ። ለምን ተፈጠርኩ? ቀደም ብላ ያነሳው ጥያቄ ይነሳል። ምንድን ነው ትርጉሙ? ምኖርለት ይነሳል። እነኝን መጠየቅ በቻልን ቁጥር ደግሞ ምናልባትም የተሻለ ሰው የመሆን እድል ይሰጠን ይሆናል ተብሎ ይታሰባል። ና አንተ እንዴት ታየዋለህ? ከእነኚህ ምሁራን ውጭ እንደ አንድ ሰው እንደ ግለሰብ፣ ይልቁንም ደግሞ ማህበረሰብ ውስጥ በሚታዩ ቅራኔዎችና ግጭቶች አይን እንዴት ትመለከተዋል ይህን ጥያቄ ምን አይነት ጥያቄዎችን ሰዎች ማንሳትስ መመርመርስ ማዛመድስ አለባቸው ካሉበት ነባራዊ ሁኔታ ጋር ይሄ ጥያቄ ይገርማል እኔ በጣም ፐርሰናል የሆነ ጥያቄ ነው መግቢያችን ላይ እንደተነጋገርን ከዛሬ 18 ዓመት በፊት ከኢትዮጵያ ወደ ጀርመን ሀገር ለትምህርት መጣሁኝ ጀርመን ሀገር ማስተር ሴን ከሰራሁኝ በኋላ የፒኤችዲ የመስራት እድል አገኘሁ ከዛ በኋላ ደግሞ በአንድ ዩኒቨርሲቲ የማስተማር እድል ሳገኝ በሶስቱም ዩኒቨርሲቲዎች ውስጥ እኔ ማርበ በነበርኩበት ጊዜ ጥቁር ከአፍሪካ እኔ ብቻ ነኝ። አሁን እኔ በማስተምርበት ዩኒቨርሲቲ እኔ ብቻ ነኝ ከአፍሪካ በመርመር ደረጃ በተማሪ ራሱ አሁን ከአፍሪካ በኤሌክትሪካልና በኮምፒውተሩ ጥቁሮች አላውቅም። ይሄ ብቻ ሳይሆን በጀርመን የሚበዙት የሚታወቁት በስደተኝነት ነው እና የሚበዛው ሰው እንደዛ ነው የሚያይኝ ኢቨን በዩኒቨርሲቲ ውስጥ ስማርም ሳስተምርም የመጀመሪያው ኢሜጅ የሚስሉት እኔ ስደተኛ እንደሆንኩ ነው። እንደ ማንኛውም ስደተኛ ነው የምታየው። እና እንደዚህ አይነቱ የቀን ተቀን ልምምድ ማን ነኝ እኔ የሚለውን ጥያቄ ሳልወድ እንድጠይቅ ያደርገኛል። ማን ነኝ እኔ? ለምንድን ነው የምኖረው? ለእኔ ግድ የሚለው አለ ወይ? የኔ መኖር ለሌላው ሰው ልዩነት ያመጣል ወይ? እኔ ስለ ራሴ ከራሴ ጋር ታርቄያለሁ ወይ? በራሴ በገጽታዬ ይሁን በምኖርበት ኖሮ ታርቄያለሁ ተቀብዬው ነው፣ አዎ የሚለው ነገር በየቀኑ የምጠይቀው ነገር ነው። እና እምነት ሳይኖረን ማን ነኝ እኔ የሚለውን ነገር ሳንመልስ፣ የምኖርለት ነገር ለምንድን ነው ብዬ ሳልመልስ መኖር አልችልም። ማን ነኝ እኔ፣ የምኖርለት ምክንያት የሚለውን ትልቁን ጥያቄ ሳልመልስ መኖር አልችልም ነው ያልከው ዶክተር ዋልት ንጉሥ። ይህን ሀሳብ የሚያውጠነጥኑ ብዙዎች ዘንድ በተለያየ መንገድ ጥያቄውም መልስ ፍለጋውም ትርጉም ላለው ህይወት እንደ አይነተኛ መንገድ ዘይቤም ተደርጎ ይታያልና የነኚህን ታላላቅ ሰዎች አስተሳሰብ ዘይና መንገድ በቃኘህበት መልኩ እስኪ ደግሞ ያንተን መንገድ ገፋ አድርገህ በጨረፍታ አሳየን። አዎ በየቀኑ እነዚህን ጥያቄዎች እንደ አዲስ ባልመልስም፣ እያረጋገጥኩኝ እመልሳለሁ። እኔ የክርስትና እምነት ተከታይ ነኝ። የክርስትና እምነት በጣም በሚያስደንቅ መልኩ ለህይወቴ ከፍተኛ ማረጋገጫ ሰጥቶታል። በእግዚአብሔር አምሳል የተፈጠርኩ ሰው ነኝ። እግዚአብሔር ቅድም አይንስታይን እንዳለው በጣም በሚያስደንቅ አእምሮ፣ በሚያስደንቅ ስርዓት፣ በሚያስደንቅ የሂሳብ ቀመር ነው ምድርን የሰራው እና ከዛ በላይ ደግሞ ከየትኛውም ፕላኔት ይበልጣል ይላል ሰው በዩኒቨርስ ላይ ከምታገኘው በረቂቅነቱ። አዎ ከየትኛውም እንደውም ፕላኔት አይደለም እሱ የሚለው ይቅርታ፣ ከየትኛውም የሶላር ሲስተም ኮምፕሌክሲቲ ብታየው አንድ ንብ ትበልጣለች ይችላል የአንድ ንብ አሰራር በጣም እሱ ያስደንቀዋል አይንስታይን እና ለኔ ይሄ ትልቅ ምክንያት በእግዚአብሔር አምሳ ላይ የተፈጠርኩ ፍጥረት ነኝ። እዚህ አሁን በጀርመን ጎዳናዎች ላይ ስመላለች ሰው ባያቀኝም እንኳ ያ ጥቁር ሰው ቢሆን መጠሪያይም እንኳ እኔ በእግዚአብሔር አምሳ ላይ የተፈጠርኩ ነኝ። ደግሞ ወደ ክርስትናው ስትመጣ የልዑል እግዚአብሔር ልጅ በመስቀል ላይ ለእኔ የሞተልኝ ሰው ነኝ የሚለው ትልቅ ማረጋገጫ ይሰጠኛል። ለምኖርበትም ነገር ደግሞ አሁን ቅድማ ከዶስቶቭስኪ ጋር በጣም ነው መስማማው። ነጻነትን በፈቃድ መስጠት ሰው ሳያይን ብዙ ነገር ማድረግ ሲቻል ሰው ሳያይን መስረቅ ይቻላል። ሰው ሳያይን መወስለት ይቻላል። አያረጋግጥም ብሎ መዋሸት ይቻላል። ስለ ራስ የተለያየ ግምት ለሰው አቅርቦ መስጠት ይቻላል እና ይህ ሁሉ ሲቻል በፈቃድ ግን መስጠት ይሄ ነው ትልቁ ነጻነት ብዬ ነው የምገምተውና በዚህ መረዳት ነው። እኔ እንደ ግል ስለጠየከኝ ነው ምነግ የግሉም ነው። ከፍልስፍና ከአስተሳሰብ ራቅ ያለ ዘመንና ቦታን ከሚወክል እምነት ይልቅ የበለጠ ለአድማጮቻችን የራስ የሆነውን ነገር ልናመጣም ይረዳልና አመሰግናለሁ። ይህን መሰረታዊ ጥያቄ ለመጠየቅ የግድ መራቀቅ እንደማይጠይቅ እንስማማና ማንኛውም ሰው ትርጉም ያለው ህይወት እንዲኖር ተግቶ መስራት ያለበት መጣር ያለበትን ያህል መሰረታዊ የሆኑ ያልተዛነፉ ሌሎችን የማይበድሉ ነገሮች ውስጥም ለመኖር መፈለግ ብዙ እውቀት የሚጠይቅ አይመስለኝም፣ መሰረታዊ ነውና። ነገር ግን አንዳንድ ጊዜ የፍልስፍናው አስተሳሰብ ቀደም ብለን የምናነሳቸው ምሁራዊ ጥያቄዎቹ የጥናት ጥያቄዎቹ ከቀለም መቁጠር ጋር ተያይዘው የሚነሱትን ያህል መማር ብቻውን ሲያድንም አናይም። እውቀት መኖሩ ብቻውንም ሲፈታቸው አናይም። አንዳንዴ ቀለም በቆጠረው ፊደል በለየው ብሶ እናያለን። እስኪ መልከት ታርገ ይብሳል። እውነት ነው። ለእኔ ትልቁ ችግር ምንድነው? አሁን በመጽሐፌ ላይ እግዚአብሔር በሰው ህይወት ውስጥ ያለው ቦታ ከዛ ደግሞ የሰው ህይወት እንዲነበረ ቅደም ተከተሉና ለኔ ለእኔ የመጀመሪያውን ጥያቄ ሳንመልስ፣ የኔ ባለቤት ማን ነው የሚለውን ጥያቄ ሳንመልስ፣ የሁለተኛውን ብንመልስ ትርጉም አይሰጡም። ምክንያቱም ዶስቶቭስኪ የሚለው ይሄንን ነው። እግዚአብሔርን ከቀመሮቻችን ካወጣን ሁሉ ኢኩዌሽኖች ኮላፕስ ያደርጋሉ ይላል። በቃ በምንም ተአምር ሌላውን ሰው ማሳመን አትችልም። የምትኖረው በዚህ ምክንያት ነው ብለህ እግዚአብሔርን ካወጣው ይህኔ፣ ባለቤት ግን እግዚአብሔር ነው የሚለውን ነገር ስታይ፣ አንደኛ ለእግዚአብሔር ተጠያቂ ትሆናለህ፣ ይጠይቀሃል። እግዚአብሔር ለምን እንዲያረግ እባላለሁ ብለህ ታስባለህ። ሁለተኛው ነገር ደግሞ እግዚአብሔር አልልኝ ማለትን ትችላለህ። እኔ ከምቀድም ወይ ምን ይቅደም ብትለው በቃ ለኔ እግዚአብሔር ያስብልኛል። እና እግዚአብሔር በሕይወታችን ቦታ መኖሩ ሳንና ወጥ እንድንኖር ለሌላውም ፌር እንድንሆን ያስገድደናል። መስረቅ አያስፈልገኝም። ግን እግዚአብሔርን ከኩዌሽኑ አውጣውና ሕይወት የምታመጣብን ተግዳሮት እስቲ ይኸው። በየቀኑ ህመም አለ፣ ማጣት አለ። ያኔ ማንም ሰው የማያስብልህ ከሆነ የመጀመሪያው ጥያቄ በቅጡ አለመመለስ ይመስለኛል። እንግዳይን ዶክተር ዋልት ንጉስ ዳርጌን አመሰግናለሁ። አድማጮች አራቱን የዓለማችንን ታላላቅ ሰዎች ህይወትና እምነት በቃኘው መጽሐፉ መነሻነት በህይወት ትርጉምና ፋይዳ ላይ ትኩረት የሚያደርገውን ከዶክተር ዋልት ንጉስ ዳርጌ ጋር ያደረግነውን የቪዲዮ ቃለ ምልልስ በድረ ገጻችንና በፌስቡክ ገጻችን ታገኛላችሁ። የምሽቱንም በዚሁ ማጠናቀቃችን ነው ያስተናገድናችሁ አሉላ ከበደና አዲስ አበበ ነው። የትግርኛ ስርጭታችን ይቀጥላል። አድማጮች በእኛ በኩል ተሰናበትን። መልካም አር